የጋቢና ጉዞ ተጀምሯል። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። በመንገዳችን ውይይት የምናደርግባቸው በርካታ ጉዳዮች አሉን። ዛሬ ቀዳሚው በጣም አስደናቂ ምሽት ነው። ታላቅ ምሽት። ትላንት ማምሻውን በተካሄደው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ሂላሪ ክሊንተን እና ዶናልድ ትራምፕ ተሳክቶላቸዋል። ዝርዝሩን ይዘናል። በሌሎች ዘገባዎቻችን ደግሞ የውሃ ጉዳይን የሚመለከቱ እንደዚሁም ደግሞ በኬንያ ሃያ አንድ ኢትዮጵያውያን ፍርድ ቤት ቀርበዋል። እሱን የተመለከተም ዘገባ አለን። የተነሱት ከደቡባዊ የኢትዮጵያ ክፍል ነው። በጣም ወጣቶች ናቸው። ትምህርታቸውን ያልጨረሱ አሉ። ደግሞም የቤተሰብ ኃላፊዎችም በመካከላቸው ይገኛሉ። እንግዲህ የተመሰረተባቸው ክስ እንግዲህ በህገ ወጥ መንገድ ፓስፖርት አይኖራቸው ወደዚህ ሀገር መግባታቸው ነው። ዘጋቢያችን ገልሞ ዳዊት ነው። ዝርዝሩን ይዘናል። የውሃ ጉዳዮችን የተመለከቱ ዘገባዎች አሉን። መስታወት የውሃ ዘገባዎች አሉን። ጽዮን ግርማ በዚህ ጉዳይ ላይ ሰዎችን አነጋግራለች። እሱም ይኖረናል። ስለዚህ ጋር ጋቢና ቪኦኤ ጋር አብራችሁን ቆዩ። አሁን ምን እናድርግ? ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ባለፈው ወር በሞቱት የጠቅላይ ፍርድ ቤት ዳኛ አንቶኒ ስካሊያ ምትክ ሜሪክ ጋርላንድን ዛሬ በእጩነት አቅርበዋል። ፕሬዚዳንት ባራክ ኦባማ ዛሬ በኋይት ሀውስ ሮዝ ጋርደን እጩ ዳኛውን ይፋ ባደረጉበት ወቅት በሰጡት መግለጫ የ63 ዓመቱ የዲሲ ጠቅላይ ፍርድ ቤት ዋና ዳኛ ሜሪክ ጋርላንድ ነፃ አስተሳሰብ ያላቸው አቻ የሌለው የስራ ልምድና ብቁ የህግ ሰው Look ሁለት አጥፍቶ ጠፊዎች ከማይድሪጉ ናይጄሪያ ወጣ ብሎ በሚገኝ መስጊድ ላይ ባደረሱት ጥቃት ሀያ ሁለት ሰዎች ሲገደሉ አስራ ሰባት ሰዎች ቆስለዋል። አጥፍቶ ጠፊዎቹ የወንድ ልብስ የለበሱ ሴቶች እንደሆኑ የአይን ማኞች ተናግረዋል። አንደኛዋ ዛሬ ማለዳ መስጊድ ውስጥ ገብታ ፈንጂውን እንዳፈነዳች፣ ሌላዋ ደግሞ ከመስጊዱ ውጭ ሆና አስቀድሞ ከፈነዳው ፈንጂ በሚሸሹት ሰዎች ላይ እንዳፈነዳች ተገልጿል። ማይድሪጉ ቦኮ ሃራም የተባለው ጽንፈኛ እስላማዊ ቡድን አመፁን የጀመረበት ከተማ ተደርጋ ትታያለች። ከፑንድላንድ ሶማሊያ የተነሱ ኃይሎች ባለፈው ሰኞ በአካባቢው የባህር ጠረፍ መንደሮች በገቡት የአልሸባብ አማጽያን ላይ ጥቃት እንደከፈቱ ባለስልጣኖችና እማኞች ተናግረዋል። የፑንትላንድ የማስታወቂያ ሚኒስቴር ሞሐመድ ሀሰን ሶአዴ የግዛቲቱ የጸጥታ ኃይሎች ከደቡባዊ ሶማሊያ ተነስተው ፑንትላንድን ወረዋል ብሏቸዋል። የአልሸባብ አማጽያን ላይ ጥቃት ከፍተዋል ሲሉ በፑንትላንድ መዲና ጋሮዌ ላይ ባካሄዱት ጋዜጣዊ ጉባኤ ገልጸዋል። በመጨረሻም ወደ ሩሲያ እንውሰዳችሁ። የሩሲያ መከላከያ ሚኒስቴር ወታደራዊ ኃይሉን ከሶሪያ ማስወጣቱን በመቀጠል ተጨማሪ አይሮፕላኖች እንዳስወጣ ዛሬ አስታውቋል በተባበሩት መንግስታት ድርጅት አስተባባሪነት በሶሪያ መንግስትና በአማጺያን መካከል በጄኔቫ የሚካሄደው የሰላም ንግግርም ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር በመጪው ሳምንት ወደ ሞስኮ እንደሚያምሩ ታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና እኔ እኔም መስታወት አድራጋውነን አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱጌዘር በዩናይትድ ስቴትስ ለፕሬዚዳንትነት እየተካሄደ ባለው ቅድመ ምርጫ ትናንት ሪፐብሊካኑ ዶናልድ ትራምፕና ዴሞክራቷ ሂለሪ ክሊንተን ከፍተኛውን የድምፅ ብልጫ በማግኘት አሸናፊ ሆነዋል። በተለይ ትራምፕ በፍሎሪዳ ማሸነፋቸው የማርኮ ሩቢዮን የምረጡኝ ዘመቻ እንዲያበቃ አድርጓል። የኦሃዮ ጆን ኪሳ ግን በሚያስተዳድሩት ክፍለ ግዛት በማሸነፋቸው ወደ ዋይት ሀውስ ቤተ መንግሥት ለመግባት ያላቸውን ተስፋ ለምልመዋል። የአሜሪካ ድምፁ የብሔራዊ ጉዳዩ ዘጋቢ ጂም መሎን ያጠናቀረው ዘገባ ለሰለሞን ክፍሌ ያቀርበዋል በጣም አስደናቂ ምሽት ነው። ታላቅ ምሽት በቅድመ ምርጫዎቹ ሁሉንም ተወዳዳሪዎች እየመሩ ለሚገኙት ሪፐብሊካኑ ዶናልድ ትራምፕ በእውነትም ታላቅ ምሽት ነበር። ትራምፕ ትላንት በፍሎሪዳ በሰሜን ካሮላይና እና በኢሊኖይ ክፍለ ግዛቶች አሸንፈዋል። ወደፊትም ታላቅ ድል የምንጎናጸፍ ይመስለኛል። ከሁሉም በበለጠ ደግሞ የማስበው እንደገና ማሸነፍ እንደምንጀምር ነው። ሀገሪቱ ዳግመኛ ማሸነፍ ትጀምራለች። እንዳሻቸው ተናጋሪው ቢሊዮኔር ዶናልድ ትራምፕ በፍሎሪዳ ባገኙት ከፍተኛ የድምፅ ብልጫ ሴናተር ማርኮ ሩቢዮን ዘርረው ለፕሬዝደንትነት የሚያደርጉትን ሩጫ አስቁመዋል። ሴናተር ሩቢዮ ምንም እንኳ የምርጫ ዘመቻቸውን ቢያበቁም በሪፐብሊካኑ ትራምፕ ላይ ያነጣጠረ ማስጠንቀቂያ ሰጥተዋል። አሜሪካ የሚያስፈልጋት ንቁ ወግ አጥባቂ እንቅስቃሴ ነው። ያ እንቅስቃሴም በጽኑ ዓላማና በመልካም አስተሳሰብ ላይ የተመሠረተ እንጂ በፍርሃት በቁጣና ህዝብ የተሰላቸበትን ነገር ደጋግሞ በማውራት ላይ መሆን የለበትም። ትላንት ምሽት ለትራምፕና ክሊንተን ብቻ ሳይሆን ለኦሃዮ አስተዳዳሪው ጆን ኬስችም ቀና ነበር። ኬስች በሚያስተዳድሩት በኦሃዮ ድል መቀዳጀታቸው የምረጡኝ ዘመቻቸውን ከውድቀት ከማትረፉም በላይ በመጪው ሐምሌ የፓርቲያቸውን ውክልና ለማግኘት ያላቸውን ተስፋም አለምልሟል። ግስጋሴያችን ቀጥሏል። እናም በዛሬዋ ምሽት ደግሜ የማሳስባችሁ ነገር ቢኖር በምድሪቱ ካሉ የሥልጣን እርከኖች ከፍተኛ ወደ ሆነው ቦታ ለመጓዝ ርካሹን መንገድ ፈጽሞ እንደማልመርጥ ነው። በሪፐብሊካን ፓርቲው ወገን ከአሁን በኋላ ውድድሩ የሚካሄደው የቴክሳሱን ቴድ ክሩዝ ጨምሮ በሦስት እጮች መካከል ብቻ ይሆናል። ቴድ ክሩዝ ራሳቸውን የሚያዩት እንደ ዋናው ብቸኛ የዶናልድ ትራምፕ ተቀናቃኝ አድርገው ነው። ወደፊት በምናደርገው ጉዞ ምርጫው አሳሳች አይሆንም። እጩ ተወዳዳሪያችሁ የእናንተ እሴቶችን የሚጋራ ነው ወይስ ለአስርት ዓመታት በላይ የእናንተን ፍላጎቶች ሲቃወም የኖረ ተወዳዳሪ? በዲሞክራቲክ ፓርቲ ወገን በፍሎሪዳ በሰሜን ካሮላይና እና በኦሃዮ ከፍተኛ ድል ለተቀዳጁት ሂላሪ ክሊንተን ከተቀናቃኛቸው ሴናተር በርኒ ሳንደርስ እጅግ ብዙ የተወካዮችን ድምፅ አስገኝቶላቸዋል። የቀድሞዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን ከፍሎሪዳ ለደጋፊዎቻቸው ባደረጉት ንግግር ከሪፐብሊካኑ ዶናልድ ትራምፕ ጋር ያላቸውን ልዩነት አስረድተዋል። አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት፣ በትህትና፣ በፍቅር ብንቀርብ አንዳችን ሌላችንን ከመጣል ከፍ ብናደርግ ብናነሳ ተባብረን ዳር የማናደርሰው ነገር አይኖርም። ሴናተር በርኒ ሳንደርስ በበኩላቸው ሲናገሩ ግን በዘመቻው እንደሚገፉ ቃል ገብተዋል። የምረጡኝ ዘመቻችን በጥሩ ሁኔታ እየተካሄደ ነው፣ ምክንያቱም ሕዝቡን ስለምናዳምጥ ነው። የምናዳምጠው ጥቂቱን ለዘመቻው የገንዘብ ድጋፍ የሚሰጡትን ቱጃሮች ብቻ አይደለም። ሳንደርስ የተወካዮችን አብዛኛውን ድምፅ ማግኘት እንዳልቻሉ እየተስተዋለ ባለበት በዚህ ወቅት ግን ሂላሪ ክሊንተን የዲሞክራቲክ ፓርቲያቸውን እጩነት የማግኘታቸው እውነታ እየበረታ መጥቷል። ሽርን ገቢ ና ቪኦኤ ኩከ ሳውራሬ ያንዙ ሃካ ታረ አረጋው። ዳ ሄኖክ ፈንቴ ዳ መስታወድ አረጋው በዛሬው ዕለት የሚበዙት ወጣቶች የሆኑ ሃያ አንድ ኢትዮጵያውያን በህገ ወጥ መንገድ ወደ ኬንያ በመግባት ተከሰው ፍርድ ቤት ቀርበዋል። ማምሻውን ዘጋቢያችን ገልሞ ዳዊትን ሄኖክ አነጋግሮታል። ገልሞ በፍርድ ቤቱ ተገኝቶ ነበር። ሁኔታውን እንዲህ ያስረዳናል። እንግዲህ ሰዎቹ ሀያ አንድ ሰዎች ናቸው። መጀመሪያ የተያዙት ሀያ ሶስት የሚሆኑ ሰዎች ናቸው ወይም ኢትዮጵያውያን ናቸው የተያዙት። የተያዙትም ወደ ካሃዋ ዌስት የሚባል ሰሜናዊ የናይሮቢ ከተማ አቅጣጫ በሚገኙ ቦታ ውስጥ ነው እና እነዚህ ሰዎች የተያዙት በሕገወጥ መንገድ ኬንያ በመግባታቸው ነው እና ያመጣቸውም ሰው ከ ሞሎ ድንበር ድረስ ነው ሄዶ ያስመጣቸው። ፓስፖርታቸውን እና ወደ ሀያ ሺህ የሚያውን የኢትዮጵያ ገንዘብ እሱ ተቀብሎ ስራ አስቀጥራቸዋለሁ በሚል ስም እዟቸው ወደዚህ መጣ። ከዛ በኋላ እዛ ቤት ውስጥ ቆልፎባቸው ብሩንና ፓስፖርታቸውን ይዞ ጠፋ። ከዛ ከሀያ ሶስቱ ሰዎች ውስጥ ሁለቱ ሰዎች ፓስፖርታቸውን አንሰጥም የሚያሉ ፓስፖርታቸውን አሳይቶ ባለፈው ባለፈው ሳምንት ረቡዕ አካባቢ ተለቋል። አሁን እስር ቤት ውስጥ ማለት በማቆያ ጣቢያ ውስጥ ያሉት ሀያ አንዱ ሰዎች ናቸው። እንግዲህ ዛሬ ፍርድ ቤት ቀርቦ የነበሩ እስቲ፣ የፍርድ ቤቱን ሁኔታ ምን እንደሚመስል፣ ብዙዎቹ ወጣቶች ናቸው። የሰውነታቸው የይዞታቸውን ሁኔታ እስቲ ግለጽልን። ምን ይመስላል ልጆቹ አሁንም የተነሱት ከደቡባዊ የኢትዮጵያ ክፍል ነው። በጣም ወጣቶች ናቸው። ትምህርታቸውን ያልጨረሱ አሉ። ደግሞም የቤተሰብ ኃላፊዎችን በመካከላቸው ይገኛሉ እና ሁላቸውም ወንዶች ናቸው። እንግዲህ የተመሰረተባቸው ክስ እንግዲህ በሕገ ወጥ መንገድ ወደ ወይም ፓስፖርት ሳይኖራቸው ወደዚህ ሀገር መግባታቸው ነው። ፍርድ ቤት አካባቢ እነሱ ቋንቋ ስለማያውቁ ክሱ ኃይል አይችሉም፣ እንግሊዝኛ አይችሉም። እነሱ መግባባት በጣም አስቸጋሪ ስለሆነ አስተርጓሚ አስቀጥረው እና ደግሞም የኬንያ ኢሚግሬሽን ጉዳይ ጽህፈት ቤት ሰው መገኘት አለበት። ለምንድን ነው ስለነሱ ጉዳይ በቂ መረጃ መቅረብ ስላለበት ማለት ነው። ይህ ሁሉ ነገር ስላልሆነ ፍርድ ቤቱ እንግዲህ በዛሬ ውሎ እነሱን ፍርዳቸው ምንም ማለት ሳይችል ወደ አርብ አስተላልፈዋል። ከሁለት ቀን በኋላ ነገ ውሎ አርብ እንግዲህ ተመልሶ ይቀርባሉ። እነ የኢትዮጵያውያን ያለፈር አስተርጓሚ አላቸው። ጠበቃ አላቸው ጠበቃ አብዛኛውን ጊዜ አይኖራቸውም። ወንጀሉ በህገ ወጥ መንገድ ወዚህ ሀገር መግቢያት ነው። አሁን እነኚህ ሰዎች ሰውዬውን ስሙን አያውቁትም። ያስመጣቸውም ሰውዬ ፓስፖርታቸውን ለሱ ሰጥተዋል እና ጠበቃ እስካሁን አልቆመላቸውም። ከፍርድ ቤት ብቻ ነው እነሱ እንዲል የሚያደርግ እንጂ ሌላ ጠበቃ ነገር አይኖራቸውም አብዛኛው እንግዲህ ገልሞ እነዚህን እና ሌሎች የፍርድ ቤት ሂደቶችንም ትከታተላለህ። ብዙ ጊዜ ምንድን ነው የሚሆነው? ፓስፖርት ካላቸውና ካሳዩ ምንድን ነው የሚሆነው? ጥፋተኛ እስከተባሉ ምንድን ነው የሚሆነው? አብዛኛውን ጊዜ ፓስፖርት ካላቸው ወዲያው ፓስፖርት ካለ አንተ ወዲያው ትለቀቃለህ፣ ወይም ደግሞ እዚህ ሀገር መተህ ለጥገኝነት ወይም አሳይለም ሲክ አደረክ ወዲያው ትለቀቃለህ። ነገር ግን አሳይለም ሲክ ሳታደርግ ፓስፖርትም ሳይኖር ከሶስት ወር በላይ ነው የሚያስቀጣ እዚህ ሀገር ውስጥ ነው የምትገኘት። አሁን እነኚህ ሰዎች መጀመሪያ ፓስፖርታቸውን ለግለሰብ ስላሳዩ ምናልባት የሆነ ድንበር አካባቢ ሞያሌ አካባቢ ስታልፍ ወደ ኬንያ በሬጅስትሬሽን ስለምትታልፍ በዛ ነገር ካለፉ ምናልባት የኢሚግሬሽን የኬንያ ኢሚግሬሽን ጉዳይ መረጃውን አግኝቶ እነሱ ሊረዳ ይችላል። አለበለዚያ ግን መረጃው ካላገኙ ፍርዱን ሊጠናባቸው ይችላል። ያነጋገርካቸው ታሳሪዎች ነበሩ ዛሬ ፍርድ ቤት ውስጥ ምን አሉ? አግኝቻቸው ነበር። አንዳቸውም ወጣት ልጅ ነው እና በጣም ለስራ ወደዚህ እንደመጡ እና አመቺ የሆነ ነገር ውስጥ እንዳልሆኑ የነገረኝ እና በጣም የሚያሳዝን ነገር ነው። ኬንያ የሚቆዩ ናቸው ብዙዎቹ ወይስ በዛው መንገድ ደግሞ አልፈው ወደ ደቡብ አፍሪካም የሚሄደው የሚሄዱ አሉ? እሱ አሉ ግን፣ እነኚህ ይኸኛው ሰውዬ ያስመጣቸው፣ እዚህ ኬንያ ውስጥ ስራ አስቀጠራቸዋለሁ ብሎ ነው ያስመጣን፣ ከሀገራችን እና ሞያሌ አካባቢ ሲያገኘን፣ ፓስፖርታችንን ተቀብለን ቃል ገብቶልን ያመጣን እና እዚህ ቤት ውስጥ አመጣንና ማለት ከአዋ ውስጥ የሚባል ቦታ እንዳመጣን ቤት ውስጥ ቆልፎብን ነው የሄደው እና ይሄ ነው የደረሰብን እና ሰውየውን በትክክል አለማየታችን ሲሆንም አለመጠየቃችን ብዙ ጎድቶናል፣ ብሎ ነው የነገረኝ አንደ በዛሬው ዕለት በኬንያ በፍርድ ቤት ቀርበው ጉዳያቸው የታየ ሀያ አንድ የሚበዙት ወጣት የሆኑ ኢትዮጵያውያን በህገወጥ መንገድ ወደ ኬንያ ገብታቸዋል በሚል በዛሬው ዕለት በናይሮቢ ፍርድ ቤት የቀረቡ ሀያ አንድ ኢትዮጵያውያንን ጉዳይ አስመልክቶ ማብራሪያ የሰጠን ገልሞ ዳዊት ነው። እናመሰግናለን ገልሞ። እኔማ አመሰግናለሁ። ነው ሽን ጋቢና ብላሻንጉል ብላሻንጉል ዘ ጋቢና ዘ ጋቢና ብላሻንጉል የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዝግጅቶቻችንን ለመከታተል በአጭር ሞገድ ሾርት ዌቭ ዋን ላይ በ68 በ1588 ታገኙናላችሁ። ዲጄ ፋትሱ እዚህ ስቱዲዮ ይገኛል። ሙዚቃ ይዛል። ሙዚቃ ተዘጋጅቷል። የዛሬ የሚጋብዛችሁ ሙዚቃ ኖሮ ኖሮ ባደርግ ኖሮ ይህን ብሰራ ኖሮ ትለናለች። ሙኒት እና የኦርግ አንድ ላይ ሆኖ ነው የሚያገነግኑልን እንግዲህ ፕሮግራማችን ይቀጥላል። የምታደምጡት ጋቢና ቪኦኤ ነው፣ የእናንተ የወጣቶች ድምጽ። ወደሚቀጥለው ፕሮግራማችን ስናልፍ በአዲስ አበባና በሌሎች ከተሞች ያለው የውሃ እጥረት በኤልኒኖ ድርቅና በኤሌክትሪክ ኃይል መቆራረጥ የተባባሰበት ሁኔታ መኖሩን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አስታውቀዋል። ችግሩ የሚታወቅ መሆኑን የጠቀሱት ሚኒስትሩ አቶ ሞቱማ መቃሳ እልባት ለመስጠትም የተለያዩ ጥረቶች እየተደረጉ ነው ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አልኮልናል። ደረጃውና ቅደም ተከተሉ ቢለያይም በአንዳንድ የአዲስ አበባ አካባቢዎች ከፍተኛ የውሃ እጥረት ተከስቷል። እጅግ የከፋባቸው ለሳምንታት ውሃ አያገኙም፤ ሌሎች በተቆራረጠና በቂ ባልሆነ ሁኔታ የተወሰነ መጠን ይደርሳቸዋል። በዋና ከተማዋ ዙሪያ ባሉ ቡራዩን የመሳሰሉ ከተሞችም ችግሩ አሳሳቢ መሆኑን ነዋሪዎች ይናገራሉ። ጉዳዩ በቀጥታ የሚመለከታቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ ችግሩ በመንግስት እንደሚታወቅ ለቪኦኤ ተናግረዋል። በኤልኒኖ ምክንያት የተከሰተው ድርቅ ደግሞ ችግሩን ያባባሰበት ሁኔታ መኖሩን አመልክተዋል። ከኤልኒኖ ጋር የተያያዘው እዚህ ላይ ችግሩን አባብሶታል ብሎ ለማለት በአንድ በርት አለው። ለምንድን ነው ይሄን የምለው? ለምሳሌ አንዳንድ ቦታ ላይ ከተማ ውስጥም ዝናብ ካለ ሰው ከዝናብ ውሃ ይጠቀማል ለተለያየ ነገር ማለት ነው። ዝናብ ከሌለ ያንን አያገኝም ማለት ነው። በሙሉ ወደ ቧንቧ ውሃ ነው የሚሄደው በዚህ በኩል ሲያደርግ የነበረው ወይም ሲቀንስ የነበረውን ችግር ያባባስበት ሁኔታ አለ። የውሃ እጥረቱ በተለይ ባለፉት ሳምንታትና ጥቂት ወራት መባባሱን የአንዳንድ የአዲስ አበባ አካባቢዎችና የቡራዩ ከተማ ነዋሪዎች ይገልጻሉ። የዚህ መነሻው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል። እነ ቡራዩ የራሱን የቻለ የውሃ ተቋም ያለው ነው። ከአዲስ አበባ ጋር የሚገናኝ አይደለም፣ የተለየ ነው። ያንን የሚያስተዳድረውም የኦሮሚያ ነው። የኦሮሚያ ክልል ነው። የተለየ እንትን ነው። እነ ሰበታ የራሳቸው ሶርስ አላቸው። በተወሰነ መልኩ ከአዲስ አበባ የሚወስዱበት ሁኔታዎች ነበሩ። አሁን ግን ራሳቸውን ችሎ የሚሄዱበት ሁኔታ እየተፈጠረ ነው። አሁን የተፈጠረው አንዳንድ ጊዜ የሀይል መቆራረጥ ሲኖር ከጉድጓድ የምናመርታቸው ውሃዎች በተፈለገው መልክ አይገኙም። ሀይል ስለሚፈልግ ማለት ነው። ኤሌክትሪክ ሀይል መቆራረጥ ሲኖር እሱም ችግር አለው። ሌሎችም በየቦታው የውሃው አጠቃቀም እንደተባለው ድርቁ የጨመረ ማለት ሲሄድ የውሃው ኮንሰምሽን ወይም የውሃ ተጠቃሚው ይበዛል። በዚህ አግባብ ከሀይል መቆራረጥ ከተለያዩ ነገሮች ጋር ውሀዎች የሚቋረጡበት ጊዜ አለ። ይሄ ይታወቃል። በዝርዝር ግን ይህን ችግር ለመቅረፍ ደግሞ በተለያየ ደረጃ እየተሰራበት ያለ ጉዳይ ነው። በተለያየ ደረጃ የሚገኙ የመንግስት አካላት የተፈጠረውን የውሃ እጥረት ለመፍታት እየሰሩ መሆኑን አቶ ሞቱማ አብራርተዋል። ይህን ችግር ግን በዘላቂነት ለመፍታት የተለያዩ ጥረቶች እየተደረጉ ናቸው። በአዲስ አበባ ከተማም በሌሎች ከተሞችም በትላልቅ ከተሞች ላይ ከገንዘብ ተቋማት ከዓለም ባንክ ከአፍሪካ ዴቨሎፕመንት ባንክ ከሌሎችም አጋር ድርጅቶች ጋር በመነጋገር ችግሮቹን ለመፍታት ጥረት እየተደረገ ነው። ችግሮቹ ይታወቃሉ ግን የችግሩን አፈታት ለምሳሌ አዲስ አበባ ላይ የተያዙ በርካታ ፕሮጀክቶች አሉ። ይህን ችግር ይፈታል ተብሎ እየታሰበ ያለው በዘላቂነትም እንዴት መፍታት እንደሚቻል የተቀመጡ አቅጣጫዎች አሉ። እሱን ይዞ የከተማ አስተዳደሩም እየሰራበት ያለ ጉዳይ ነው። በእኛም በሚኒስትር መስሪያ ቤት ደረጃም ይህንን ድጋፍ የምናደርግበት ሁኔታዎችን በማመቻቸት ህዝቡ ከጊዜ ወደ ጊዜ አንድ ጊዜ ነኝን ችግሮች ከነኚህ ችግሮች እንወጣለን ማለት ያስቸግራል። ግን ከጊዜ ወደ ጊዜ እየተሻሻለ የሚ የሚሄድበት ሁኔታ ይፈጠራል ብለን የምንገምት። ይሄው የውሃ እጥረት ጉዳይ እየተነሳ ባለበት ሰዓት አዲስ አበባ በዚህ ርዕስ ላይ እያተኮረ ዓለም አቀፍ ስብሰባ አስተናግዳለች። ንጽህናና ውሃ ለሁሉም የተሰኘው ተቋም ከተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ ጋር በመተባበር ያዘጋጀው የሁለት ቀናት የሚኒስትሮች ስብሰባ ዛሬ በአዲስ አበባ ተጠናቋል። እንደ አውሮፓውያን አቆጣጠር እስከ 2030 ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት 17 የዘላቂ ልማት ግቦች አንዱ ውሃና የአካባቢ ንጽህናን የተመለከተ መሆኑ ይታወቃል። በአዲስ አበባ የተካሄደውና ማምሻውን የተጠናቀቀው የውሃ ሚኒስትሮች ስብሰባም ዘላቂ የልማት ግቦቹ ከተቀረጹ በኋላ የመጀመሪያው ነው። ንጽህናና ውሃ ለሁሉም የተሰኘው ተቋም የሚያዘጋጀው ስብሰባ በአፍሪካ ሲካሄድ የአዲስ አበባው የመጀመሪያው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬው እናመሰግናለን። የውሃ ችግርን በተመለከተ ጽዮን ግርማ በእለፍ ተቀደም ወደ ተለያዩ አካባቢዎች ስልክ ደውላ የህዝብ አስተያየት አሰባስባለች። ዊንጌት አካባቢ ውሃ አላችሁ እንዴ? መጠጥ ውሃ ቢያንስ ቢያንስ፣ በሳምንት አንዴ። በሳምንት አንዴ ማለት በሳምንት አንዴ ነው የሚጠፋው ወይስ በሳምንት አንዴ ነው የምታገኙት? በሳምንት አንዴ ይጠፋል እንጂ ሳምንት ሙሉ ታገኛላችሁ። ሌላ እናንተ አካባቢ እናንተ ሰፈር እሱ ውሃ ይልበታለ ወደ ምን ጠሮ የት ነው? እሱ ገባ ብለሽ እዛ አካባቢ እንኳን ሳምንቱ ሙሉ አትመጣል። እዚህ ወደ ጥሩ አካባቢ ለይት ለይት ነው የምትመጣ ምናምን እንደዛ ነገር ነው። እዚህ እንኳን በፊት ነበር እንጂ አሁን እንኳን አይደለም። በፊት መቼ? ከመስከረም በፊት ማለት ነው። ከአንተ አካባቢ ቀንቀን የለም ማታ ብቻ ነው የምትቀጅ። በቃ የት አካባቢ ነው ነዋሪ? እኔ ወደ ቤተላ አካባቢ ነኝ። ቤተላ አካባቢ የመጠጥ ውሃ አላችሁ እዛ አካባቢ? አዎ አለ። ችግር የለም። የመጠጥ ውሃ እጥረት የለም። እጥረት ሳይሆን አንዳንዴ የመቋረጥ ነገር ይኖራል። መቼ መቼ? ከሰኞ እስከ አርብ ለምሳሌ መቼ ይቋርጣል? ውይ ቀኑ አይታወቅም፣ ግን አንዳንዴ ቀን ይጠፋና ወደ ማታ አካባቢ ምናምን ብቅ ይላል። በሳምንት ውስጥ ስንት ጊዜ ይጠፋል? በሁለት ሳምንት በአንድ ሳምንት እንደዚህ ነገር ያደርጋል። ሄሎ፣ ጤና ይስጥልኝ ከአሜሪካ ድምጽ ነው የምደውለው። የህዝብ አስተያየት እየሰበሰብን በለፍት ተቀደም ነው የእርስዎን ስልክ ጋር የደወል ነው። የት አካባቢ ነው የሚኖሩት? እኔ ጎፋ ጎፋ አካባቢ። የውሃ ችግር አለ፣ የመጠጥ ውሃ ችግር አለባችሁ? አዎ አለ። በምን ያህል ጊዜ ነው የምታገኙት የመጠጥ ውሃ? አይ ካለፉት ሁለት ሶስት ወራት ወዲህ ትንሽ መሻሻል አለ። አሁን ለምሳሌ ትላንትና አልነበረም፣ ዛሬ የለም፣ ነገ ይኖራል ቢያንስ ለሁለት ለሁለት ቀን ባለፈውት ሶስት ወራት ወራቶች በፊት እስከ ሳምንት ምናምን የሚቆይበት ጊዜ ነበረ። አሁን መሻሻል አለው። አክቹዋሊ ግን የሚጠጣ አይደለም አንዳንዶቻችን አንጠጣውም። ውሃውን ትንሽ ከበድ ይላል። ለምንድን ነው የሚከብደው? የአቃቂ ከርሰ ምድር ውሃ ነው የኛ ኤሪያ። እሺ እንደ ገፈሳ እንደ አካባቢ ለመጡ ሰዎች ትንሽ ቀለል አይልም፣ ከበድ ይላል። በዚህ ምክንያት ብዙ ሰዎች የታሸገ ውሃ ተጠቃሚዎች ናቸው። የኮንዶሚኒየም ነዋሪዎች ማለት ትችያለሽ። አብዛኛው ቤተሰብ አሉት። አዎ፣ አለኝ። ውሃ በማይኖርበት ጊዜ እንዴት ትሆናላችሁ? እንዴት መሰለሽ፣ ውሃ የታሸገ ውሃ እንገዛለን። ጃራ አሁን ትልቁ ወደ አስራ ሀያ ና ሀያ አምስት ሊትር የሚሆን ውሀ አለ እሱ ለመጠጥ እንጠቀማለን ሌሎቹን ውሀዎች ለልብስ ለመጸዳጃ ቤት የሚሆኑትንም በማጠራቀሚያ ስላለ ብዙ እኔ የጋራ መኖሪያ ቤቶች ተጠቃሚ ነኝ ብዙ የጋራ መኖሪያ ቤት ተጠቃሚ ሰዎች አሁን አሁን ውሀ ማጠራቀም ጀምረዋል ምክንያቱም ችግሮችን ስላወቁ ስላዩ እሱ ይጠቀማል ከአሜሪካ ድምጽ ነው የምደውልሎት። ስልኮትን ከአግኝተን ነው ና በለፍ ተቀደም እየደወልን አስተያየት እየጠየቅን ነበረ። የት አካባቢ ኖት? ውሀ እናንተ አካባቢ መኖር አለመኖሩን ለመጠየቅ ነበር የደወል ነው። ከአሜሪካ ነ። አዎ፣ እኔ ወደ ሳሚት ኮንዶሚኒየም ያለሁት። ውሀ አለ እናንተ አካባቢ? አዎ ውሀ አለኝ አካባቢ። ጠፍቶ አያውቅም? አይ፣ ብዙ ጊዜ አይጠፋም። አልፎ አልፎ አንዳንድ ጊዜ አይኖርም፣ ግን ይመጣል። ወደው ሲጠፋ ለምን ያህል ጊዜ ይጠፋል? የተወሰነ አንድ ሰዓት ሁለት ሰዓት ያህል ይጠፋል። ሄሎ ሄሎ፣ ጤና ይስጥልኝ። ይሰማል? እግዚአብሔር ይመስገን። ከአሜሪካ ድምጽ ነው የምደውለው በለፍተ ቀደም የህዝብ አስተያየት እየሰበሰብን ነበር እና የት አካባቢ ነዋሪ ነዎት? ሽሮ ሜዳ አካባቢ። ሽሮ ሜዳ አካባቢ ውሃ አለ? የውሃ ውሃ በአግባቡ ታገኛላችሁ? በሳምንት ውስጥ ይመጣል። በሳምንት ምናልባት ሁለት ቀን ሶስት ቀን ሊጠፋ ይችላል እንጂ ግን አለ። በሳምንት ከሰባቱ ቀን ውስጥ አራቱን ቀን ታገኛላችሁ? አዎ አዎ። በሳምንት ውስጥ አራት ሶስቱን ቀን በማታገኙበት ጊዜ እንዴት ትጠቀማላችሁ? ሲመጣ ያው እንቀዳለና በእንትኖች በእቃ በምናምን ቀርተን እናስቀምጣለን። ሲመጣ አቅጣጫዎች አሉት ያው ሰፊ ነው ቦታው ሽሮ ሜዳ አካባቢ ሲባል ማለት ነው። ተራራ ምናምን ያለባቸው ቦታዎች አሉ። ወደ ላይ ወደ እንጦጦ ምናምን መስመር እዛ ድረስ ላይ ደርስ ይችላል። በፊት የሚቸገሩ ስለነበር እነዛ ቦታዎች ሰዎች ግን ሲቸገሩ ታያለሽ። ያው ጀሪካን ይዞ ሲሄዱ ታያለሽ። መንግስትም በየቦታው ትልልቅ ሮቶችን ምናምን አስቀምጦ በነሱ እየሄዱ እዛ ተሰልፈው ሲቀዱ ትመለከቻለች። በየቦታው ያ ማለት እንግዲህ እዛ አካባቢ ችግር ያለባቸው ቦታዎች አሉ ማለት ነው። ማለት ስልኬን የት አግኝተሽ ነው ከአሜሪካ የምትደውይው? በለፍ ተቀደም ስልኮች የህዝብ አስተያየት ስንፈልግ በአካባቢ ስልኮች አለንና እንደውላለን እና እንጠይቃለን። ከራሱ ከህዝቡ ስም አንጠቀምም። ልክ አሁን ላንቺ እንደደወልኩት በለፍ ተቀደም ላገኘ ነው ስልክ፣ አስተያየት ነው የምንጠይቀው። አካባቢ ትልቁ ገበያ ነው። የት ሀገር ነው? የት ሀገር ሀረር። ነው እናንተ አካባቢ ውሀ አለ? ያው ይቋረጣል። በሳምንት ሐሙስ ወደ ማታ ይመጣል። ሐሙስ፣ አርብ፣ ቅዳሜ፣ እሑድ እስከ እሑድ የአንቺ አንዳንዴም ይቆያል፣ አንዳንዴም አይቆይም። አሁን በዚህ ሳምንት ከአርብ ጀምሮ እስካሁን አለ። እናንተ ጋ ውሀ ያው ሁለት ቀን ሌሊት ላይ ነበረ፣ ከምሽቱ ዘጠኝ ሰዓት አስር ሰዓት። ዛሬ አልነበረም እንጂ ሁለት ቀን ነበረ ከሌሊቱ ማለት ነው። ቀን ቀን የለም፣ ሌሊት ላይ አለ። ስለዚህ ምን ታደርጋላችሁ? ቀንቀን ሳይኖር ውሃ በምን ትጠቀማላችሁ? ያው አስቀድመን ቀትን እናስቀምጣለን ሰሌ ደግሞ ካለበት አካባቢ ሄደን እንፈልጋለን። ምንድን ነው ችግሩ ታውቁታላችሁ? ምክንያቱም የሀረር ውሃ ችግር ተፈቶ ነበር። አናቀውም፣ እኛ ችግሩ ምን እንደሆነ ስመጣ ማየት፣ ይሄ ደግሞ የአለመኖሩ ነው የምናውቀው። ልጆች የለም፣ እናንተ ቤት ውስጥ ልጅ አለ። ውሃ ሲጠፋ እንዴት ታደርጋላችሁ? ልጆቻችሁን ማጠብ አለ፣ ለልጆች የሚያስፈልጉ ነገሮች አሉ እኮ። ውሃ በቃ ካለበት አንተ ኃላፊነታችን እንዋጠልና ልጆቻችን። በጣም አመሰግናለሁ። እሺ፣ ምንም አይደ የጋቢና ጉዟችን በዚሁ ሊጠናቀቅ ነው። በለፍ ተቀደም የተደወለላቸውን እና መልስ የሰጡንን ስለ ውሃ ጉዳይ በጣም ነው የምናመሰግነው። ያው ሌሎቻችሁም ማስተያየቶቻችሁን በፌስቡክ ላይ አድርሱን አት ቪኦ አማሪክ ላይ በትዊተርም እንደዚሁ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ሁልጊዜ ጊዜ ማድረሱን። አዎ ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋው ና ሄኖክ ሰማ እግዜር ነን እዚህ፣ ደግሞ ዝግጅታችንን ሲመሩልን የቆዩት ሙዚቃልሽ በሙዚቃ ብንሰናበቱን ይመስላል ሚካኤል በላይነህ ነው አፋጀሽኝ። ጥሩ ነው። መልካም ምሽት፣ በነገው ግዜ እንገናኝ። S-a o fă la sunt mă tu Să-ntu-li, mă o Mă de să mă ră, nemtate și alvece. Working sem on a pin, de mete și. Lăcând de ci să iași, o lu se leșeșii. Să avea că pași, Îndată-i rătași Bungi că sunt face și Zatu Suntul li ma căci Sewatu doăm să o atât Băre demazzari un lunde comegec